አምላክ በእርሱ ቁስል እኛ ተፈወስ። በመድኃኒታችን በኢየሱስ ክርስቶስ በክቡር ደግሞ የተዋጃችሁ የእግዚአብሔር ቤተሰቦች ክርስቲያኖች፣ ምዕመናን እና ምዕመናት በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ላዳንን መድኃኒት ለሆነን በድንቅ ፍቅሩ እኛን ለተቤዠን በመስቀሉ ላይ ወደር የሌለውን ፍቅሩን ላሳየን ለአምላካችን ለመድኃኒታችንም ክብርና ምስጋና፣ ምልኮና ስግደት ይሁን አሜን። ትምህርት ያው መማር ስላለብን እንጂ በእውነቱ ኦርቶዶክሳዊት ቤተ ክርስቲያናችን በዚህ ሳምንት በተለይ የሆሳናን በዓል ካከበርንበት ጊዜ ጀምሮ እስከ ዛሬ በአገራችን አቆጣጠር ሚያዝያ አምስት ሁለት ሺህ አራት ዓመተ ምሕረት የስቅለቱን የመስቀል ፍቅሩን እስከምናስታውስበት ቀን ድረስ በአስራ አምስተኛው መቶ ክፍለ ዘመን የነበሩ ኦርቶዶክሳውያን ሊቃውንት ኢትዮጵያውያን አባቶቻችን የተለያዩ ኦርቶዶክሳውያን የቤተ ክርስቲያን አባቶችን ድርሰቶች መሰረት በማድረግ በዋነኝነት ደግሞ ከቅዱስ ወንጌል እነዚህን አምስት ቀናት መድኃኒታችን ኢየሱስ ክርስቶስ አይሁድ ፋሲካቸውን በሚያከብሩበት የቂጣ በዓልን ቂጣ እየተመገቡ የቂጣ በዓልን ለሰባት ቀናት በሚያከብሩበት የፋሲካ በዓል የመጀመሪያ ቀን ከደቀ መዛሙርቱ በአንዱ በይሁዳ ተላልፎ እስከተሰጠበት እንዲሁም እስከ ዛሬዋ ቀን ድረስ በታላቁ መጽሐፍ በግብረ ሕማማት የተለያዩ ድርሰቶቹን ሲያስነብቡ ልባችን በአምላካችን ፍቅር እስኪመላ ድረስ በተመስጦ እንድትሰነብት አድርገውናል። ቅድም የተነበበውን ንባብ እንኳን ሰምታችኋል። አብርሃም ይስሐቅን ለቤዛነት ያቀረበበት ምሳሌያዊ ምስጢር እግዚአብሔር አብ ዓለሙን ሁሉ እስኪወድ ድረስ አንድያ ልጁን ከሰጠበት አማናዊው ትርጉም ጋር እንዴት እንደሚመሳጠር ሊቃውንት አባቶቻችን በግብረ ሕማም በተባለው መጽሐፍ ያመሰጠሩትን ያስተማሩንን ትምህርት ሰምታችኋል። ከሰኞ ጀምሮ ትመጡ የነበራችሁ ሰዎች በየቀኑ ሲነበብ እንደሰማችሁት መድኃኒታችን ኢየሱስ ክርስቶስ በእነዚህ በመጨረሻ ቀናት ሆሳና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባዋል ተብሎ በክብር ወደ ቤተ መቅደስ በእለተ ውል ከገባ በኋላ እንደ ማርቆስ ወንጌላዊ አጻጻፍ ሰኞ አንጽወተ ቤተ መቅደስ ማድረጉን እንዲሁም በኢየሩሳሌም ቤተ መቅደስ ካስተማራቸው በኋላ ወደ ቢታንያ ተራራ እየወጣ ያድር ስለነበር ብዙ ጊዜ ደግሞ ሌሊቱን ከአባቱ ጋር እየተነጋገረ በጸሎት ያሳልፍ ስለነበር፣ ወደ ቢታንያ ሲያልፉ የበለሲቷን መረገም፣ ማክሰኞ ደግሞ አንጽሖተ ቤተ መቅደስ አድርጎ በመቅደሱ ውስጥ ይሸጡ ይነግዱ የነበሩ ሰዎችን የመለወጫ ገንዘባቸውን በትኖ በታላቅ ስልጣን ካባረራቸው በኋላ ሁሌም የሚከታተሉት የነበሩት ፈሪሳውያን፣ የካህናት አለቆች በማን ስልጣን ይህን ታደርጋለህ? ብለው የመጨረሻ መፅ የሰጠበትን ትምህርቱን እንዲሁም የዮሐንስ ወንጌል ምዕራፍ 11 ላይ እንደምናነባው አልአዛርን ካስነሳው በኋላ ተአምራቱን አይተው ህዝቡ ሁሉ ሲከተሉት በዘመኑ የነበረው ሊቀካህሉ ቀያፋ ሊቀ ካህን እንደ መሆኑ አንድ ትንቢት መናገር ስለነበረበት ምን አለ? ህዝቡ ሁሉ በትምህርቱ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲገባ አታውቁ? ምን ብለው አይሁድ በቅናት መነሳታቸውን፣ በረቡዕ ዕለት ደግሞ በዚህ ምክንያት ሲናድሬ ተብሎ በሚታወቀው ሸንጓቸው የመጨረሻ ውሳኔ ወስነው ሎቱ ስብሐት ክብርና ምስጋና ለርሱ ይሁንና መድኃኒታችን ኢየሱስ ክርስቶስን ለመስቀል የተስማሙበትን ቀን በትናንትናው ቀን ደግሞ ለደቀ መዛሙርቱ በተለይ ዮሐንስ ሲጽፍ ኢየሱስም የወደዳቸውን ሁሉ እስከ መጨረሻው ድረስ ወደዳቸው ብሎ በሚጀምርበት አስራ ሦስተኛው ምዕራፉ ያ ታላቁ የትህትና መምህር ያ ታላቁ የፍቅር ጌታ ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ በምሳሌ አባቶች ትላንት እግሮቻችንን ሲያጥቡ አይታችኋል። ለደቀ መዛሙርቱ እኔ መምህራችሁ እንደሆንኩ ትላላችሁ፣ አሁን ነኝ። እኔ እግራችሁን እንዳጠብኳችሁ እርስ በርሳችሁ እንዲሁ ተታጠቡ። እንዲሁም ይህን የትህትናና የፍቅር ምሳሌነት ባሳየበት ቀን የደቀ መዝሙርን ምልክት ነግሯቸዋል። የኢየሱስ ክርስቶስ ደቀ መዝሙር የመሆን አንደኛውና ዋነኛው እንዲሁም ብቸኛው ምልክት የፍቅር ሰው መሆኑ። ደቀ መዛሙርቱን ምን አላቸው? እኔ ይህንን ፍቅር ካሳየኋችሁ የእኔ ደቀ መዛሙርት መሆን ከፈለጋችሁ እርስ በርሳችሁ ተዋደሉ። ያ ፍቅር ካላችሁ ሰዎች የኔ ደቀ መዛሙርት እንደሆናችሁ በዚህ ፍቅር ታውቃላችሁ አላቸው። ከዚህ በኋላ ሁላችሁም እንደምታውቁት የቁርባንን ስርዓት ሰራ። ለቂጣ በዓል ከመጣው ከአይሁድ የፋሲካ በዓል ከመጀመሪያው ቀን ከሰበትጠውማድ ከህብስቱ አንስቶ እንካችሁ ይህ ሥጋዬ ነው። ከወይኑ አንስቶ እንካችሁ ይህ ለስርየተ ኃጢአት የሚፈስ ክቡር ደሜ ነው ዳግም በእግዚአብሔር መንግሥት ከዚህ ደም እስከምጠጣበት ድረስ ከዚህ ወይ ከእናንተ ጋር አልጠጣም ብሎ ያንን ታላቅ ምስጢር ሰራ። በጣም የሚገርመው በማዕድ ከመምህሩ ጋር የነበረው በዳዊት ትንቢት ዘይሰሰይ እክሌ አንሳ ሰቆናሁላሌ ማዕዴን የሚመገበው እግሩን በእኔ ላይ አነሳ ተብሎ እንደተጻፈው የቁርባኑን ምስጢር አቋርጦ የወጣው ያቺ ሮብለት ያሰብናት ኃጢአተኛዋ ሴት የአልባስጥሮስ ሽቱ ውድ የሆነውን አምጥታ የክርስቶስን እግር ስትቀባው፣ ይህማ ለድሆች ቢሰጥ መልካም አይደለምን ብሎ ለድሆች የተቆረቆረ መስሎ የገንዘብ ፍቅሩን ያስተጋባው ይሁዳ፣ በተለይ ዮሐንስ ሲጽፍ እንዲህ ያለው ለድሆች አዝኖ ሳይሆን ሌባ ስለነበር ነው ይለዋል። ከሙዳይ ምጽዋት ይሰርቅ ስለነበር፣ ከሙዳይ ምጽዋት ከቤተ ክርስቲያን ገንዘብ የሚሰርቁ ሰዎች የይሁዳ ልጆች ናቸው እንደ ወንጌል ትምህርት። ስለዚህ ይሁዳ በገንዘብ ፍቅር ተመስጦ የቁርባን ምስጢር አቋርጦ ወጥቶ ጌታ ሌሊት ሌሊት የሚያድርበትን ቦታ ያውቅ ስለነበር ከአይሁድ ሊቀ ካህናት ጋር አሳልፎ ሊሰጠው ተስማማ። በተለይ ጌታ በመልኩ ልጅ ከነበረው ከዮሐንስ ወንጌላዊ ጋር ይመሳሰል ስለነበር ለይቶ መምህሩን አሳልፎ ለመስጠት ምልክት ሰጣቸው። እምስመው እርሱ ነው ያኔ ትይዙታላችሁ አላቸው። እነሱም መዘኑለት። ታውቃላችሁ፣ ሰላሳ ዲና። ከዚህ በኋላ የሆነውን ሁላችንም እናውቃለን። ሊቃውንት አባቶቻችን ይህን መድኃኒታችን ኢየሱስ ክርስቶስ የገለጸልንን ፍቅር ለመናገር ምንም አንደበት እንደሌለን። በነገራችን ላይ ቤተክርስቲያን በዚህ ሳምንት ብቻ አይደለም ይህ ወደር የሌለውን ፍቅሩን የምታስበው። በአብይ ጾም ዘወትር ትመጡ ነበር። በሰርክ ጸሎት ከቅዱስ ያሬድ ዜማ ውስጥ ዘመንት ያለ ቤተክርስቲያን ተጸፋይ ከበውስጣው ከመትቀድሳ በደመከክቡ ምዕመን የተባለች ቤተክርስቲያንን ወገኖቿን ስቀድሳት ዘንድ በአደባባይ በጥፊ ተመታ፣ ስለሷ የብረት ሰንሰለቱን ተሸከም ይህ አምላክ ስለኛ ታገሰ፣ ምራቀረኩሰ እያለች ቤተክርስቲያን። ይህን አስረግጄ መናገር ስለፈለግኩ ነው። በሰሙነ ሕማማት ብቻ አይደለም የጌታን ሕማም ፍቅሩን የምታስበው በሰርክ ጸሎት ዘወትር እሮብና ዓርብ በጾምን ቁጥር ሮብ እሱን ለመግደል ውሳኔ መወሰሉን አርብ መሰቀሉን ቤተ ክርስቲያን መጥተን መስቀሉን ባየን ፍቅ ባየን ቁጥር መስቀሉ ላይ የተገለጸውን ድንቅ ፍቅሩን በተሳለምነው ቁጥር እንድናስብ ነው የምታደርገን እና አሁንም ከአባቶች ጋር ለትምህርቴ መግቢያ ላስተዋውቃችሁና በአስራ አምስተኛው መቶ ክፍለ ዘመን የነበሩ ከግብጾች አንዳንድ ጽሑፎችን ቢወስዱ በራሳቸው ጥበብ ብዙ ድርሳናትን የደረሱ የብዙዎቹ ስማቸው አይታወቅም፣ ከአባ ጊዮርጊስ ዘጋስጫ በስተቀር የአባ ጊዮርጊስን የሰላምታ መዝሙር ነው በየሰዓቱ ሦስት ሰዓት ስድስት ሰዓት ላይ የምንለው ርቶ ሃይማኖት የሚባሉ የተለያዩ ሊቃውን ይህን ታላቅ መጽሐፍት ሲሰበስቡ እግዚአብሔር በገለጠላቸው መጠን የመስቀል ፍቅሩን ድንቅ በሆነ ቋንቋ ነበር የሚናገሩት። እስካሁን ምን ለማለት ነው የፈለግኩት? ግብረ ሕማማት በተነበበ ቁጥር እንማር ነበር። እኔም ከዚሁ ሳልወጣ እነዚህ ኦርቶዶክሳውያን አባቶቻችን ከደረሱ ድርሰት መካከል በተለይ በቤተ ክርስቲያናችን የባስልዮስ ዘቂሳሪያ ወንድም የሆነው ጎርጎርዮስ ዘኑሲስ የሚባለው ወይንም ኒሳ የምትባለው አገር ላይ ኤጲስ ቆጶስ ተብሎ በተሾመ አባት ስም። ከተሰየ የቤተክርስቲያናችን ቅዳሴ አንዱን ክፍል ከቁጥር አርባ ጀምሮ ያለውን አራት ቁጥር ብናለ አባቶቻችን ምን ይላሉ? ወደ ቤተ ክርስቲያን ስትመጡ የመስቀሉን ፍቅር ለማየት ኑ። በጌታችሁ መከራ አንድ የምትሆኑ ይህን ግርፋት ትታዩ ዘንድ ኑ። ዛሬ የምትመጡት የመስቀሉን ፍቅር ለማየት ነው። ይህ ፍቅሩ በአይን ለሚያየው እጹብ ነው። ከቅዳሴ ሆኖ ማነበው በጆሮም ለሚሰማው ድንቅ ነው። በሊቀ ካህናቱ ባሪያ በጥፊ መጸፋቱን እና ባዩት ሸንቆ ራሱን በዘንግ መመታቱን ታዩ ዘንድ ኑ። ስትመጡ ጌታችሁን ፈልጋችሁ ነው። ፈልጋችሁ እሱን ለማግኘት ኑ ነው መልእክቱ። ሁሉን የሚያድን ጌታን ያቀዳጁትን የእሾህ ዘውድ ታዩ ዘንድ ኑ። ለእርሱ ብቻ እንሰግድ ዘንድ ኑ። የአምላክን በጥፊ መመታት ባየች ጊዜ ባህር ተንቀጠቀጠች፣ ፀሐይ ጨለመ። ስነ ፍጥረት ሁሉ የጌታን ክብር እንደገለጸና ፀሐይ በመጨለም ጨረቃ ደም በመሆን እርቃኑ እንደሸፈኑ እናውቃል። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ከብርሃናቸው ተራቆቱ፣ ረገፉ። መድኃኒታችን ኢየሱስ ክርስቶስ በዕለተ አር የደከመ መስሎ ቢሰቀልም ጠላት ሰይጣን ደግሞ ድል ተደርጓል። አሁንም በአባቶቻችን ከመድኃኒታችን ከኢየሱስ ክርስቶስ የኪዳን መጽሐፍ የተወሰደው ትምህርተ ኅባቱ የሚባለው መጽሐፍ ዲያብሎስ በሰው ዘር ላይ ስልጣን ስለነበረው የነቢያት ጩኸት፣ የነቢያት መገደል፣ የእነ ኢሳያስ መተርተር፣ የእነሱ ደም መፍሰስ ወደ እግዚአብሔር ሊያቀርበን ስላልቻለ እግዚአብሔርም በነቢይ ደም አይደለም በመልእክተኛም አይደለም በልጄ ደም ቤዛ ሆናችኋለሁ ስላለ ቅድም በተነበበው ድርሰት በኢሳቅ ደም አለም ሊድን ስላልቻለ ኢሳቅን መሰዋት አላስፈለገው ስለዚህ አምላካችን ያንን የመስቀል ድንቅ ፍቅሩን እንዳሳየን አባቶቻችን ሲናገሩ በዚህ መጽሐፍ ምን ይላሉ? ዲያብሎስ በብሉይ ዘመን አንዲት ነፍስ ከስጋ ስትለይ ነፍስን ያችን ነፍስ ውጮ ይዞ ወደ ሲኦል አውርዶ በማጸን የሚቆራኘውን ነፍስ ነፍስ ከስጋ ከተለየች በኋላ ድል የማድረግ ስልጣን ነበረው። የክርስቶስን አምላክነት ለማወቅ ዲያብሎስ ብዙ ቦታ ተረብሿል። በእውነት የእነዚህ አባቶች መጽሐፍ ቅዱስን መሰረት ያደረገው ድርሰታቸው ጌታ በተወለደ ጊዜ የተወለደው አምላክ ነውን እያለ ዲያብሎስ ከነ ሰራዊት ሊረበሽ እንደነበር ይነግሩናል። በሄሮድስ አን ልብ ውስጥ አድሮ በብዙ ሺህ የሚቆጠሩ የቤተንም ሕፃናትን እንዳስፈጀ እናውቃለን። እና ጌታን በሚሰቀልበት ሰዓት ሩቅ ብልሲ ተራ ፍጡር መስሎት ነፍሱንም ከስጋው ለይቼ እዋሃዳለሁ ብሎ ቀረበ ይሉናል። ያኔ በመለኮታዊ በእሳት ዛንጃ ይህን ጠላት ወጥሮ ሲይዘው ምን እያለ ነው የጮኸው? መኖቱ ዘብድረ ለብሰ ምድራዊም ስጋ የለበሰ በባህሪው ግን ሰማያዊ የሆነ ይህ ማን ነው? እችለዋለሁ ብዬ ቀረብ እንደ እሳት የሚያቃጥለ ይህ ማን ነው እያለ ዲያብሎስ እንደ ተራዘዘ ይነግሩ። ስለዚህ አሁንም ቅዳሴ ጎርጎሪዎስ ምን ይላል? ዲያብሎስ ወደቀ፣ ድል ተደረገ። የደከመ መስሎ የተሰቀለው ጌታ በመስቀሉ ብርቱና ኃይለኛ ነበር። መስቀሉ ወደ ክብሩ የሚገባበት መንገዱ ነው። በኤማሁስ መንገድ ላይ ያገኛቸውን ሰዎች ክርስቶስ መከራ እንደሚቀበል ወደ ክብሩም እንደሚገባ አታውቁ? ምን ብሏቸው ነበር? የክብሩ ዙፋኑ ዲያብሎስ ወድቋል። ሲኦል ግሩም የሆነ አምላክን ለመቀበል አልቻለችም። እንደ ኦርቶዶክሳውያን አባቶቻችን ትምህር መድኃኒታችን ነፍሱን ከስጋው ሲለይ ስጋው መስቀል ላይ እያለ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ላሉት ቅዱስ ጴጥሮስ በእስር ነበሩ ላላቸው ሰዎች ነፃነትን ሰርፏል። ሌላው ደግሞ አባት ቅዳሴ ዮሐንስ አፈወርቅ ተብሎ በተጠራው ቅዳሴ ሁሉን የያዘውን አምላካችንን ያዙት፣ ሁሉን የሚገዛውን አሰሩት። እነሱ ክፉዎቹ ሆነው በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ እየተከተላቸው ወሰዱት። ንጽጽሩን ተመልከቱ። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን እርሱን በአደባባይ አቆሙት። ኃጢያትን ይቅር የሚለውን እርሱን ሀጠ አሉት። እንደ በደለኛ ፈረጉበት። ለሱራፌል በሰማያት ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል ግርማ ልብስ የሚያለብሳቸውን እየዘበቱ ቀይ ግምጃ አለበሱት። የመላእክት ሠራዊት በፍጹም መደንገጥ ለሚሰግዱለት ንጉስ ነህን እያሉ መቃ ይዘው እየዘበቱ በፊቱ የፌዝና የስላቅ ስግደት አቀረጉለት። ረ ይህ ትህትና እንደምን ያለ ትህትና ነው! ረ ይህ ፍቅር እንዴት አይነት ፍቅር ነው! ረ ይህ ሰውን መውደድ እንዴት አይነት መውደድ ነው! ፍቅር የአምላክን ልጅ ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው። በደል የሌለበትን እሱን እንደ በደለኛ ሰቀሉት። ሕይወትን የፈጠረውን ከበደለኛ ጋር ቆጠሩት። ወዮ አዳምን የፈጠሩ እጆች በመስቀል ተቸነከሩ። ወዮ በገነት የተመላለሱ እግሮች በመስቀል ሚስማር ተመቱ። የወልደ እግዚአብሔርን መከራውን የሚናገር አፍ ምን አይነት አፍ ነው? ምን አይነት ምላስ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? ስለዚህ ክርስቲያኖች፣ እንደ ቅዱስ ጳውሎስ ምን እንላለን ስለ አምላካችን የመስቀል ፍቅር ኢሳያስኢሳይያስ የተባለው ነቢ የእግዚአብሔር መንፈስ ገልጾለት ነስአ ደዌ ነው ጾረ ሕማመለ እሱ የኛን ደዌ የኛን ሕማም ተሸከመ። እሱ ስለኛ ቆሰለ፣ ስለ በእሱም ቁስል እኛ ተፈወስን። እሱ ስለ መተላለፋችን ቆሰለ። በአዳም በደል ምክንያት ፍጥረት ሁሉ የሰው ልጆች ብቻ ሳይሆን እንዳለ ስለ ፍጥረት የእግዚአብሔርን ጸጋ አጥቶ ነበርና ለድሆች የምስራችን ለመስበክ በአጋንንት እስራት ለታሰሩት መፈታትን ይሰብክ ዘንድ የመጣው የመጣው ቅድም የኢሳያስ ትንቢት ሲነበብ እንደሰማችሁ ይህ ከኤዶሚያስ የመጣው አለባበሱ ያማረ ቀይ ግምጃን የለበሰ ማን ነው የተባለለት ስለ እኛ መስዋዕት የሆነ በጣም የሚደቀው ሁሌም የሚገርመኝ ቃል ኢሳያስ እንወደው ዘንድ ደም ግባት የለውም ይላል። የጌታ መልክ ደም ግባት የለውም እንዴ? ይሴኒ ለሀሪው እሙሉ ደ ዋለ መያው የተባለለት አምላክ አደል በዳዊት አንደበት። ጲላጦስ ለምስክርነት የጻፈው ደብዳቤ አለ በነገራችን ላይ ወንጌል ላይ ባይጻፍም፣ የሚስቱን ምስክርነት ሰምቶ በዚህ ጻድቅ ሰው ላይ አንዳች ነገር እንዳታደርግ ተጠንቀቅ ብላው ነበር ጲላቶስን ሚስቱ። የማቴዎስ ወንጌል ላይ ተጽፏል። የሚስቱን ምስክርነት ሰምቶ ጌታ ከተሰቀለ በኋላ መጨረሻ ላይ አይሁድ እንዳታለሉ ታውቆ ስለ ክርስቶስ ጲላቶስ ምስክርነት እንደሰጠ ይነገራል እና ለሮማው ቄሳር ሲጽፍ ስለ ጌታ ውበት ማማር በመደነቅ ነው ጲላቶስ የጻፈው። መልኩ እጅግ ውብ ነው እናቱን ውብና እናቱን ይመስላል ጌታ ብሎ ምስክርነትን ሰጥቷል። ታዲያ ለምን ደም ግባት የለውም ተባለ? ስለኔና ስለእናንተ በፈሰሰው ደሙ ፊቱ ስለታለለ በደንብ ስለተነከረ በጣም ስለተጎሳቆለ በጣም ስለደከመ ንጉሥ ለሕያሉ እየዘበቱ ከግፋቸው የተነሳ የሾህ አክሊል ደፋንልህ ብለው ግን ጭንቅላትን በሚበሳ እሾህ ይመቱት ስለነበር ደም ከጭንቅላቱን ፈሷል። ስለዚህ ደም ፊቱን ሸፍኖታል። እና እንወደው ዘንድ ደም ግባት የለውም ተባለ። የእኛ ጌታ ደም ግባት አልባ ሆነ ተባለ። እሱ ግን ውብ። ይህ ሁሉ ስለ እኛ የተከፈለ መስዋዕትነት በአዳም በደል ምክንያት የሰው ልጅ ከእግዚአብሔር ስለተለየ የእግዚአብሔርን ጸጋ ስላጣል በአንድ ሰው በደል ብዙዎች ሙታን ስለነበሩ ሞተ ከመይሳሮ ለሞት ሞተ ከመያየው ለሙታን ሌላ ቤተክርስቲያናችን ቅዳሴ ሞትን ይሽረው ዘንድ ሙታንን ሕያው ያደርጋቸው ዘንድ እሱ ሞተ፣ እኛን በረታ ዘንድ ሃያሉ አምላክ ደካማ መስሎ ታየ። እግዚአብሔር ጠላቶቹ በነበርንበት ሰዓት ነው። እኛ ልጆቹን እዚህ ድረስ ይወደዳል። ደም ሳይፈስ ስሬት የለም ተብሎ በመጽሐፍ እንደተጻፈ መድኃኒታችን ኢየሱስ ክርስቶስ ስለኛ መስዋዕት ሆኖ በጣም የሚደንቀው ደግሞ መስዋዕት ሆኖ ቢቀርብም የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እንደ ዮሐንስ ምስክርነት ነዋ በጉ ለእግዚአብሔር ዘያት ኃጢአተ ዓለም መስዋዕት ሆኖ የቀረበው እሱ፣ መስዋዕቱን ያቀረበው ካህን እሱ ነው። ኦርቶዶክሳውያን አባቶቻችን ለሊሁ መስዋዕት ራሱ መስዋዕት፣ ለሊሁ ሰዋይ፣ መስዋዕቱን አቅራቢ ካህን እሱ ነው፣ ወለሊሁ ተወካፊ፣ የመስዋዕቱን ተቀባይ እሱ ነው ይላል። ሌላው ቀርቶ በቅዳሴ ሰዓት ካህኑ ቢቀድስም፣ ምስጢሩን የሚያከናውን ሊቀካ እርሱ ኢየሱስ ክርስቶስ ነው ይላል። በዚህ መልኩ መስዋዕት ሆኖ የቀረበ በብሉይ ኪዳን ታውቃላችሁ መስቀል የሚያሳፍር መሳሪያ ነበር። ወንጀለኞች ናቸው የሚሰቀሉበት። እርግማን ነበር ይለዋል ጳውሎስ ለገላትያ ሰዎች ሲጽፍ ምዕራፍ 3 ቁጥር 13 ላይ በእንጨት የተሰቀለ እርጉም ይሁን ተብሎ ተጽፏል። ግን ስለኛ እርግማን ሆኖ መድኃኒታችን ከሕግ እርግማን ዋጀን ይላል። ክብር ለአምላካችን ይሁን። መስቀሉ አሁን የድል አርማ የሆነው ክርስቶስ ከሰቀለበት በኋላ እንጂ፣ ወንጀለኞች ይሰቀሉበታል። በመስቀሉ ላይ ደግሞ ያጠፉት ጥፋት የወንጀላቸው ምልክት ይጻፋል። ጌታ ላይ ምንድ ነው የተጻፈው? ምን ወንጀል ተገኘበት? በአንደበቱ እንኳን ያልሳተ ስለ ኃጢአት ማንም የማይወቅ ሰው ጻድቅና ንጹሕ ነው የኛ ጌታ። ስለዚህ የሚጽፉት ወንጀል ቢያጡ ጲላጦስ ቀድሟቸው በሶስት ቋንቋ በሮማይስጥ፣ በላቲን ማለት ነው፣ በዕብራይስጥ፣ በሂብሩ ቋንቋ እና በፅር ወይም በግሪክ ቋንቋ ምን ብሎ ጻፈ? ኢየሱስ ናዝራዊ ንጉስ አይሁድ። ሲያዩት እነሱ የሚያውቁት መስቀሉ ላይ ወንጀለኛ ብለው የሰቀኑት ሰው ወንጀል ሲጻፍ ነው። ጲላጦስ ቀድሟቸው ስለጻፈ አነበቡት እና በዕብራይስ ጻፈው እሱ የአይሁድ ንጉስ ነኝ ብሏል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብላ አትጻፍ አሉ። ጲላጦስን በጣም ሲበሳጭባቸው ስለዋለ ዘጻሐፍኩ ጻሐፍኩ የጻፍኩትን ጻፍኩ ብሎ አባረራቸው። ምንም ወንጀል አልተገኘበት። ወንጀሉ የኛ ነው። የአዳም ዘር አንዱ አዳም ሞትን ስላመጣ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገ። ለዚህ ነው በእርሱ ቁስል እኛ ተፈወስን የተባለ፣ ስለኛ መተላለፍ እሱ ቆሰለ የተባለ። ውዳሴ ማርያም ትደግማላችሁ። ታላቁ ልክ እንደ ኢትዮጵያዊ እንደ ቅዱስ ያሬድ የዜማ የነገረ መለኮት ሊ በሶሪያ ቤተክርስቲያን ደግሞ ኤፍሬም የሚባል ታላቅ ቅዱስ እና ለመቤታችን ክብር በደረሰው የስጋዊን ምስጢር የአምላክን ፍቅር በሚያሰጥረው ለሰጠራው ባር ማርያም አምላካችን ዘዚያነ ሞተ ነፃ ወንት ህይወቷ የኛን ሞት ወሰደ፣ ግን የእርሱን ህይወት ሰጠን፣ ይላል ውብ የሆነ አገላለጽ። ታዲያ ክርስቲያኖች፣ ቅድም ደግሜ ብየዋለሁ፣ የጌታን ፍቅር የምናስበው በአመት አንድ ጊዜ አይደለም፣ በሳምንት አንድ ጊዜም አይደለም። እንዲህ ከሆነ ክርስትናችን አቁሟል ማለት ነው። አንድ ክርስቲያን የአምላኩን ፍቅር የሚዘነጋበት ቀን ካለ ክርስትናው ቆሟል። ኦርቶዶክሳዊት ቤተክርስቲያናችን የመስቀሉን ፍቅር በየሳምንቱ፣ በየቀኑ፣ በየወሩ ከወር አንድ መድኃኒ ዓለም ብላ በየሳምንቱ ረቡዕና ዓርብ እንድንጾም አድርጋ በየቀኑ ቅድም በጠቀስኩላችሁ በቅዱስ ያሬድ ዜማ ጸሎት ስለ እኛ በጥፊ ተመርታ እያለች ጸሎት እንኳን ስንጸልይ ጠዋት የሚጸለየው መነኮሳት አባቶቻችን እንደ ዳዊት ቃል ስብ ስባለለቴ ሰይባክ ከብለው ሰባት ጊዜ በየቀኑ ሲጸልዩ ጠዋት ሶስት ሰዓት ላይ የሚጸልዩ ሶስት ሰዓት ላይ በጲላጦስ ፊት መቆሙን እያሰቡ ስድስት ሰዓት ላይ መሰቀሉ ነው። መጽሐፍ ቅዱስ በነገራችን ላይ በእኛ አቆጣጠር ነው የሚቆጥረው። ከቀኑ ስድስት ሰዓት ሲሆን ተሰቀለ ይላል። የዚህ ሀገር ስድስት ሰዓት ሲክስ ፒ ኤም ስንት ሰዓት እንደሆነ እናውቃለን። እና የመስቀሉን ፍቅር የሚዘነጉበት አጋጣሚ በፍጹሜ ዘወትር ነው የሚያስቡት። ስለዚህ ክርስቲያኖች የአንድ ቀን ብቻ ትውስታል መስቀሉ ዛሬ በዓመት አንድ ቀን ለማሰብ ብቻ አይደለም የሰበሰበው ሁሌ ፍቅሩ ሊገዛን እንደ ቅዱስ ጳውሎስ አባባል የእግዚአብሔር ፍቅር በልባችን ሊፈስ ይገባል። የመስቀሉን ፍቅር ከዘነጋነው ውለታውንም ረስተነዋል ማለት ነው። ሁሌ የምለውን ቃል ደግሟል። የኃጢአት ደሞዝ ሞት ስለሆነ ክርስቶስ እጅግ ውድ ዋጋ ነው የከፈለው። እጅግ ውድ ስለ እኛ ኃጢአት ነው የተሰዋው ክቡር ደሙን ያፈሰሰው። ታዲያ ለክርስቲያኖች የኃጢአት ትርጉም እጅግ በጣም በምን ቋንቋ ልግለጸው? እጅግ የከበደና ሲሬዝ እግዚአብሔርን ለማያውቁ ሰዎች ኃጢአት ፈን ሊሆን ይችላል፣ መዘሞት ፈን ጨዋታ ሊሆን ይችላል፣ መርከስ ቀልድ ሊሆን ይችላል። ለክርስቲያኖች ግን ኃጢአት የክርስቶስን ደም ዋጋ ያስከፈለ ስለሆነ ዛሬ አይቀልልም። ዛሬ ሞተልን ጌታ ተሰቀለልን እያለን አልቅሰን፣ አዝነን፣ ደክመን፣ ደርቀን፣ ውለን፣ ተጨማደን እቤት ከሄድን በኋላ ወይንም በኑሯችን ኃጢያት ከነገሰ ስለ ኃጢያት መድኃኒታችን የተንገላታውን መንገላታት ከንቱ ማድረግ አይደለም? የእብራውያን ጸሐፊ ለምን የእግዚአብሔርን ልጅ ዳግም ይሰቅሎታል አለ። ዕብራውያን ምዕራፍ 6 ቁጥር 6 ላይ የተገኘው የእግዚአብሔር ልጅ ዳግም ይሰቀላል? በክብር ዐርጎ በአባቱ ቀኝ በሰማያት ክብር ነው ያለው። በመለኮታዊ ባሕሪው ከአብና ከመንፈስ ቅዱስ ጋር ሩይ ስለሆነ ክርስቶስን ዳግም ይሰቅሎታል ማለት በመስቀል ላይ ያደረገውን ውድ ዋጋ ዛሬ ኃጢያት በመስራት ከንቱ ያደርጋል። ስለዚህ ባጭር ቃል ኃጢአትን ዛሬ ደግሞ መስራት ማለት ክርስቶስን ድጋሚ መስቀል፣ ደሙን ከንቱ ማድረግ ስለዚህ ኃጢአት ለክርስቲያኖች እንደዚህ አይነት አስፈሪና አስጨናቂ ነገር ከሞት ይልቅ የምንፈራው ነገር ቢኖር ኃጢአት ሞት በስጋ ነው የሚለየ በስጋ ብንሞት ወደ አምላካችን ነው የምንሄደው። ወደ አምላካችን የምንሸጋገርበት መንገድ ነው። ለዚህ ነው አባቶቻችን ኢትፍርህዎ ለሞት ፍርህዋ ለኃጢአት ስጋዊን ሞት አትፍሩት ግን ኃጢአትን ፍሩ ይላል ለምን ኃጢአት ከእግዚአብሔር ስለሚለየ ከአምላካችን ስለሚያርቀን የነፍስ ሞትን ስለሚያመጣ እግዚአብሔር ወደ መንግስቱ ኃጢአትን ስለማያስገባ ከመንግስቱ ውጭ ስለሚያደርገን የአባቴ ቡሩካን ከሚባሉት ስለማያቆመን ኃጢአትን እጅግ ልንፈራ ይገባል እስከ ዛሬ ያስጨነቀን ኃጢአት አለ ድል ያደረገን ሁሌም ደጋግመን የምንሰራው በንሳ አስወግደ ነው። አምላካችንን መውደዳችንን በዚህ እናሳይ። ሙቶልኛል፣ ተሰቅሎልኛል እያሉ መስገዱ፣ መዘመሩ ጥሩ ነው። ከኃጢአት እስራት ካልተፈታን ግን ገና የመስቀሉ ፍቅር አልገባል። የሉቃስ ወንጌል ላይ እንደምናነባው በዛ ሌሊት ወብዙ ቁራ ለይቲ ሌሊት ያቺ ሌሊት ብርዷ አስፈሪ ነበር በተባለበት በሐሙስ ሌሊት ይሰግድ ነበረው ወደ አባቱ ይህች ጽዋ ከእኔ ትለፍ በማለት እምናደርገውን ነገር ሁሉ በእግዚአብሔር ፈቃድ ማድረግ እንዳለብን ያስተማረ፣ ያው ሉቃስ በጣም የሚደንቀኝ ቃል ነው። ምዕራፍ 22 ቁጥር 45 ላይ ጌታ ሲሰግድ ወዙ በምድር ላይ እንደሚወድ እንደ ደም ነጠብጣብ ነበር ይላል። አይደንቃችሁም? ጌታ ሲሰግድ እንደ ደም ጠብታ ነበር ወዙ። ስግደቱ አደከመን እንዴ ሰለችን እሱ ስለኛ የደም ነጠብጣብ በፊቱ እስኪንጠባጠብ ድረስ ነው የሰገደው። አስፈልጎት ነው። ስለ አዳምና ለልጆቹ ይህ ክስ ዘንድ ነው። አዳም ይጮሆ ነበር አምላኬ ሆ አድነኝ እያለ፣ እነ ዳዊት ጩኸቱን ጩኸውለታል። ፈኑ እዴ ከማርያም እጅህን ከሰማይ ላክ እያሉ ኢሳይያስን ጩኸውለታል። አምላኮች ሰማዮቹን ቀደህ ም ነው ብትወርድ ታዲያ ክርስቶስ የአዳምን ጩኸት ሲጮህ እኮ ነው መስቀል ላይ በአረማዊ ቋንቋ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ወይንም አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ታውከኛል። አምላኩ እሱን ትቶት ያውቃል? አምላኩ የተወውን የአዳምን ጩኸት እየጮኸለት በዛች በጌቴ ሴማል አንድ ነገር ታስታውሳላችሁ። የዘፍጥረትን ታሪክ ሁላችንም ከሕፃንነት እየተማርን ነው ያደግነው። የኦሪት ዘፍጥረት ምዕራፍ ሶስትን ታሪክ አዳምና እና ሔዋን በአትክልት ስፍራ በገነት ልጅነታቸው ናቱ እግዚአብሔርን በደብ ለሰይጣን ተገዙ። ከእግዚአብሔር ይልቅ የእግዚአብሔር ከእግዚአብሔር ይልቅ የሰይጣንን ድምፅ በከይሲ ምክንያት አዳምጡ። መድኃኒታችን ኢየሱስ ክርስቶስ ደግሞ የአትክልት ስፍራ በሆነው በጌቴ ሴማኒ ልጅነትን መለሰልን፣ ወደ አምላካችን አቀረበን፣ አስታረቀን። ስለዚህ ክርስቲያኖች ይህን የሚደነቅ ትህትና፣ ይህን የሚደነቅ ፍቅር፣ ደግሜ እላለሁ ዘወትር ልናስበው ይገባል። ፍቅሩ ውስጣችን ገብቶ ሊነካን ይገባል። ከአምላካችን ፍቅር ቀድሞ ልባችንን የገዛ ነገር ሊኖር አይገባም። አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ ወበኩሉ ኃይልከ ወበኩሉ ነፍስከ። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ተብሎ ነው የተጻፈው። የሰው ፍቅር፣ የተቃራኒ ጾታ ፍቅር ገብቶ ከሆነ ከእግዚአብሔር ፍቅር ቀድሞ ያጣውት። ሰውን እንድንወድ የተነገረን ባልንጀራህን እንደምን ውደድ ነው እንደራስህ መጠን በፍጹም ፍቅር ልባችንን ሰጥተን ልንወድ የሚገባው ግን አስቀድሞ የወደደንን አምላካችን ዮሐንስ ምን ይላል? እኛ የምንወደው እሱ አስቀድሞ ስለወደደን እኛን የታረቀን ጠላቶቹ ሳለን። ለጠላቱ የሚሞት ሰው አይታችኋል? በዚህ ለጻድቅ የሚሞት ሰው ይገኝ ይሆናል ይላል ጳውሎስ፣ ለጓደኛው ለወዳጁ፣ ያውም በጭንቅ ይላል። ለጠላቱ የሚሞት ግን የለ። ጌታ ለጠላቶቹ ነው ይሞት፣ ጠላቶቹ ሳለን ወዳጆቹ አደረገን። በጣም የሚደንቀው ምክንያት የሚሰጥላቸው ነበር። አባት ሆይ፣ እነዚህ ሰዎች አይሁድ አሳልፈው የሰጡኝ በሚስማር ይመቱኝ የነበሩት ሮማውያን እነዚህ ሰዎች የሚያደርጉት አያውቁም የሚያደርጉትን አያውቁትም እና ይቅርበላቸው። አይደንቃችሁም? ይቅርበላቸው ብቻ አይደለም ያለው ድካማቸውን አውቆ የሚያደርጉትን አያውቁትም እናያል። ይህን ፍቅር የማያውቅ ሰው ክርስቶስን አያውቅም በድፍረት ልናል። የክርስቶስ ፍቅር በምንም ነገር የማይለወጥ እስከ ሞት ድረስ ሆኖ በሞት የሚገለጥ ፍቅር የዓለሙ ፍቅር እናውቀዋለን ሰዎች ሰውን ሲወዱ ብዙ ጊዜ የሆነ ነገር መሰረት አድርገው ወይ የስጋ ሀብትን ወይ ገንዘብን ወይ የስጋ ውበትን ይቅርታል ተራና ጊዜያዊ ሰዎች ሰውን አምነው ብዙ ተጎድተዋል ፍጹም ፍቅርን ከክርስቶስ በስተቀር ማንም አያስተምረን! የጌታችን ፍቅር ወደር የለው። ከዚህ የበለጠ ፍቅር ለማንም የለውም ተብሎ በዮሐንስ ወንጌል ተጽፏል። ራስን ለማንጀራ አሳልፎ ከመስጠት የበለጠ ፍቅር ድንቁን ፍቅር የሚያስተምረን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህን ፍቅር የቀመሱ ሰዎች ጥሩም አፍቃሪ ይሆናሉ። ሰውን የሚያፈቅር ልብ አላቸው ይቅር ባዮችም ናቸው ሰው ቢበድላቸው ይቅር ለማለት አያንገራግሩ አምላኬ እኔን ይቅር ብሎኛል እንደ ጳውሎስ ቋንቋ እግዚአብሔር በክርስቶስ ኢየሱስ እኔን ይቅር ካለኝ እንዴት ወንድሜን እህቴን ይቅር አልልም ይላል ብዙ ጊዜ ለይቅርታ የሚቸገር ልብ ያላቸው ሰዎች የእግዚአብሔር ይቅርታን የዘነጉ ሰዎች ናቸው እውነቱን እንድነጋገር ተባለ እግዚአብሔር እኛን ይቅር ባይል ማን እዚህ ይቆማል እንደ ዳዊት ቋንቋ እንደሰዓት ያተኑት ተጣቀው እግዚኦ መኑ ይቀው ማን ደፍሮ ቅዱሱን አምላክ በተቀደሰው መቅደሱ ያገለግሏል ማን ነው መቅደሱ ውስጥ የሚገባው እያለ እኮ ዳዊት ይዘምራል? ዘንጹህ ልቡ ወንጹህ ዳዊት እግዚአብሔርን የሚያገለግል ማን ነው በዚህ ዘመን ልቡም እጁም ንጹህ የሆነለት ሰው እግዚአብሔር ለማገልገል ብቁ ይሆን በእግዚአብሔር ምህረት ስለምንሸፈን? እግዚአብሔር በልጁ በኢየሱስ ክርስቶስ ስለሚያየን ወደ መቅደሱ ለመግባት ድፍረት አለን እንጂ እግዚአብሔርን ለማገልገል ብቆች አይደለን። ካህኑን ቅዳሴውን ከመቀደሱ በፊት ፀዋይ ከሚዘንበለ ድልወት ሳይገባኝ በዚህ ቅዱስ ምስጢር በዚህ የተቀደሰ መቅደስ አገለግል ዘንድ ጠራኸኝ እያለ እግዚአብሔርን ምህረት ይለምና እግዚአብሔር በባህሪው ቅዱስ በመዳኒታችን ነው የቀረበው። ከመለኮት ባህሪ እንኳን ተካፋዮች ሆንን የተባልን፣ ወደ ሰማይቷ መቅደስ እንድገባ ድፍረት አለን የተባልን፣ የጉሉ ኪዳን መጋረጃው የተቀደደልን፣ በአምላካችን ክብር ያገኘ ወደ ጸጋው ዙፋን እንድንወርቅ ስልጣን የተሰጠን፣ የአባታችን ልጆች ተብለን የተጠራን ከመቤታችን ከቅድስት ድንግል ማርያም የተነሳው ስጋ አምላክነትን ስላገኘ ከመለኮት ባህሪ ተካፋዮች ሆንን የተባለ ይህን ምስጢር ነው የሚያደንቁት። ቅዳሴ ማርያምን ስትሰሙ እና አባ ሕርያቆስ እነ ቅዱሴ ፍሬ እንዴት አይነት ምስጢር ነው ፍቅር ሳቦ ለወልታ እያልን መንበሩ ዋጽስ ከለሞት ወልደ እግዚአብሔር ኢየሱስ ክርስቶስን የሰው ልጆች ፍቅር ከሰማያት ሳበው፣ እስከ ሞትም አደረሰው እስከ ሞት ድረስ እስከ ሞት በመድረስ የተገለጸ ወደር የሌለው ድንቅ ፍቅር እኛ ሕያዋን እንድንሆን አምላካችን ስለኛ ሞተ። እኛ ፍጹም በነፍስም በሥጋ እንድንፈወስ እሱ ስለኛ ታመመ። ያብጣ ነው የተጎሳቆለው። የእግዚአብሔር ጸጋ ይመለስልን ዘንድ አምላካችን ተጎሳኩሎ ተሰቀል እኛ የክብር አክሊል እንቀዳጅ ዘንድ እሱ የሾህ አክሊልን ደፋ። የክብር ልብስ አልብሶ እናንተን ኢይብለክሙ አግብርትየ አላ አዕርክትየ ወዳጆቼ እላችኋለሁ ብሎ ካህናቲከ ይለብሱ ጽድቀ በሚለው ቃል የክብር ልብስ ያለብሰን ዘንድ መድኃኒታችን እርቃኑን ተገፎ ተሰቀለ። እንደ አባቶቻችን ኦርቶዶክሳውያን ቋንቋ ወዮ፣ ይህን የመስቀል ፍቅር የሚናገር ምን አንደበት! ለዚህ ነው ከአባቶቻችን ትምህርት የወጣ የተለየ ነገር አልነግራችሁም ያልኳችሁ በእውነት በመስቀል ለተገለጸው ለመድኃኒታችን ለኢየሱስ ክርስቶስ ድንቅና ወደር የሌለው ፍቅሩ፣ ክብርና ምስጋና፣ አምልኮና ስግደት ለአምላካችን ይሆን ያስተማረን የሚረባንን የመከረን አምላካችን ሕያውና ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሆ